አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በኢትዮጵያ ሲጃራ ማጨስ እየቀረ መሆኑ ተገለጸ፣ ጃፓን ለአፍሪካ እድገት ትሪሊዮን የን ለመስጠት ማቀዷ ታወቀ፣ የቻይና የገንዘብ ዋጋ መውረድ በአፍሪቃ ላይ የሚኖረው ተጽዕኖ የሚሉትን ርዕሶች ነው በዛሬው ፕሮግራማችን የምንመለከተው። የኢትዮጵያ ቡና ቤቶችና ባሮች ከሲጃራ ንጹህ እየሆኑ መሆናቸውን ሜይል ኤን ጋርዲያን የተባለው ድረገጽ ሲዘግብ መቐለ ከተማን እንደ ምሳሌ ይጠቅሳል። በመቀለ ከተማ ባሮችና ቡና ቤቶች ሞቅ ያሉና በሰዎች የተሞሉ ናቸው። ሆኖም እንደ ድሮው በሲጃራ ጭስ እየታፈኑ አይደሉም ይላል ዘገባው። ሕሪት የተባሉ ሰው በሚበዛበት መንገድ ላይ ያለ ባር ባለቤት ታዲያ፣ ጥሩ ነገር ነው። በእርግጥ አንዳንድ ደንበኞች ደስተኞች አይደሉም፣ ነገር ግን ሲጃራ እንዳያጨሱ ሲነገራቸው፣ በአቀራረብ ዘዴም ላይ ይወሰናል ማለታቸውን ዘገባው ጠቅሷል። የአፍሪቃ የካንሰር ማኅበር ባደረገው ጥናት መሰረት እንደ አውሮፓ አቆጣጠር ከ1990 እስከ 2010 ዓ ም ባለው ጊዜ በአፍሪቃ ከደቡብ አፍሪቃ በስተቀር በሰባ ከመቶ ከፍ ብሏል። እስከ 2030 ዓ ም ባለው ጊዜ በአስር ዓመታት ውስጥ ማለት ነው፣ ሲጃራ የሚያጨሱ አፍሪቃውያን ብዛት በአርባ ከመቶ ሊጨምር እንደሚችል ጥናቱ አመልክቷል። ኢትዮጵያ ሲጃራ ማጨስን በማገድ ረገድ የመጀመሪያዋ የአፍሪቃ ሀገር ባትሆንም እስካሁን ባለው ጊዜ ለማስከበር ከሚሞክሩት ጥቂት ሀገሮች አንዷ ናት። የኬንያ መዲና ናይሮቢ ማጨስ የሚቻልባቸው ቦታዎችን ለይታለች። መንገድ ላይ ማጨስም ክልክል ነው። ሆኖም ሕጉ በሰፊው ይጣሳል ይላል ሜይልን ጋርዲያን ላይ የወጣው ዘገባ። በርካታ የአፍሪቃ ሀገሮች በአደባባይ ማጨስን ሙሉ በሙሉ አግደዋል። የዓለም የጤና ድርጅት እንደሚለው ኡጋንዳ በቅርቡ ከማናቸውም ህዝባዊ ቦታዎች አምሳ ሜትር ክልል ውስጥ ማጨስ ክልክል እንዲሆን አድርጋለች። ይሁንና ህጎቹ ብዙም አይከበሩም፣ በማለት ዘገባው ያወሳል። በዓለም ዙሪያ ካሉት ከአንድ ቢሊዮን በላይ የሚሆኑ አጫሾች ወደ 80 ከመቶ የሚጠጉት ዝቅተኛና መካከለኛ ገቢ ባላቸው ሀገሮች የሚኖሩ ናቸው። ስለሆነም በእነዚህ ሀገሮች ከሲጃራ ማጨስ ጋር የተያያዙ በሽታዎችና ሞቶች እንደሚበረቱባቸው ዘገባው ጠቅሷል። በዓለም የጤና ድርጅት ዘገባ መሰረት በዓለም ደረጃ እነሱ ራሳቸው ሲጃራ ሳያጨሱ ከሚያጨሱ ሰዎች በሚቦኑባቸው ጭስ ምክንያት በየዓመቱ የሚሞቱት ሰዎች 600 ሺህ እንደሚሆኑ ሜይል ኤንድ ጋርዲያን ድረገጽ ጠቅሷል። የኢትዮጵያ ፓርላማ ሲጃራ በአደባባይ እንዳይጨስ የሚያግድ ህግ ያወጣው ባለፈው ዓመት ሲሆን፣ ህጉን በማስከበር ረገድ መቀለ የመጀመሪያዋ ከተማ እንደሆነች ዘገባው ያወሳል። 200 ሺህ ህዝብ በሚኖርባት መቀለ ካለፈው ጥር ወር አንስቶ በቡና ቤቶች፣ ምግብ ቤቶች፣ ትምህርት ቤቶች፣ ሆስፒታሎች እንዲሁም በባህላዊ፣ በስፖርትና ሃይማኖታዊ ማዕከሎች ውስጥ ሲጋራ ማጨስ ታግዷል። ይህን ህግ የጣሰ ሰው አንድ ሺህ ብር ይቀጣል። ሰው ማጨስ አቁመዋል፣ ብዙ የሚያጨስ ሰው አይታይም ሲሉ የከተማይቱ የጤና ጥበቃ ኃላፊና ህጉ እንዲወጣ ካስተባበሩት አንዱ የሆኑት አቶ ተክላይ ወልደ ማርያም ገልጸዋል። ተላላፊ ያልሆኑት በሽታዎች ብዛት እየጨመረ ነው። ከእነሱም አንዱ ካንሰር ነው። ስለሆነም በአደባባይ ስጃራ ማጨስን ማቆም ያስፈልጋል ሲሉም እንዳከሉበት ሜይል ኤንድ ጋርዲያን ድረገጽ ጠቁሟል። የጃፓን ታይምስ ጋዜጣ ድረገጽ በበኩሉ የመንግስትን ምንጭ ጠቅሶ በዘገበው መሰረት ጃፓን ከመጪው ዓመት አንስቶ በሦስት ዓመታት ውስጥ አንድ ትሪሊዮን የን የሚሆን ገንዘብ ለአፍሪቃ እድገት የመስጠት ዓላማ አላት። የጃፓን መንግስት ስለ ገንዘቡ እርዳታ የሚያስታውቀው በመጪው ዓመት ኬንያ እንዲደረግ በታቀደው የጃፓንና የአፍሪካ ዓለም አቀፍ ጉባኤ እንደሆነ ድረገጹ አውስቷል። በተፈጥሮ ሀብት በበለጸገችው አፍሪቃ የቻይና ተጽዕኖ እየበረታ በሚሄድበት በአሁኑ ወቅት ጃፓን ለአፍሪቃ የምታደርገው እርዳታ እየጨመረ መሄዱን፣ የምትሰጠው እርዳታም ከመሠረተ ልማት ዝርጋታ ወደ እርሻና ምግብ ዘርፍ እየለወጠችው መሆኗን ድረገጹ ጠቅሷል። ቀጣዩ ስለ አፍሪቃ ልማት የሚካሄደው ጉባኤ በአፍሪቃ ምድር የሚደረገው ለመጀመሪያ ጊዜ ነው። በርካታ የጃፓን ኩባንያዎች ምርቶቻቸውንና ቴክኖሎጂዎቻቸውን ለማቅረብ በጉባኤው ለመገኘት ማቀዳቸውን ዘገባው ገልጿል። ጃፓንና ቻይና እንደሚያደርጉት ሁሉ ዩናይትድ ስቴትስ፣ ህንድና ደቡብ ኮሪያም ከአፍሪቃ ሀገሮች ጋር ተመሳሳይ ጉባኤዎች እያደረጉ ናቸው። በአፍሪቃ ልማት ላይ ያለው ተቀናቃኝነት በዚህ መልክ እየተበራከተ መሆኑን ጃፓን ታይምስ ድረገጽ ላይ የወጣው ጽሁፍ ጠቅሷል። ሲኤንኤን ድረገጽ ላይ የወጣ ጽሁፍ ደግሞ የቻይና ማዕከላዊ ባንክ የሀገሪቱን ገንዘብ ዋጋ እንዲቀንስ ማድረጉን ገልጾ የቻይና የልማት ውሳኔ ለአፍሪቃ ወሳኝ ነው ይላል። አፍሪካ የሚሸጡ የቻይና ዕቃዎች ዋጋ እንደሚቀንስ፣ በቻይና የሚሸጡ የአፍሪቃ ሸቀጦች ደግሞ ውድ እንደሚሆኑ ጽሑፉ ያወሳል። ቻይና የገንዘቧን ዋጋ የቀነሰችበትን ምክንያት ለመረዳት መለስ ብለን ማየት አለብን ይላል ጽሁፉ። የቻይና መሪዎች እንደ አውሮፓ አቆጣጠር በሺ ዘጠኝ መቶ ሰባዎቹ ዓመታት ከድህነት ለመውጣት ታሪካዊ ውሳኔ አድርገው መንቀሳቀስ ከጀመሩበት ጊዜ አንስቶ በሀገሪቱ ግዙፍ መዋቅራዊ ትራንስፎርሜሽን ለመግፋት ሲጥሩ ቆይተዋል። የልማት ዘዴያቸው በዝቅተኛ ክፍያ በከፍተኛ ደረጃ የውጭና የመንግስት መዋዕለንዋይ ፍሰትና በፍጥነት እየተስፋፋ በሄደው ወደ ውጭ ሀገራት የሚላክ ዝቅተኛ ዋጋ የሚያስከፍል ሸቀጣሸቀጥ የሚተማመን እንደሆነ ሲኤንኤን ድረገጽ ላይ የወጣው ጽሁፍ አውስቷል። ቻይና በአሁኑ ወቅት የጉልበት ዋጋ ከፍ ያለባት መካከለኛ ገቢው ከፍ ያለ ህዝብ ያላት ሀገር ሆናለች። ይህም ለአፍሪቃ መልካም ዜና ሆኖ ቆይቷል። መላ አፍሪቃ ከቻይና ብድር ስትጠቀም ቆይታለች። በአፍሪቃ ና በቻይና መካከል የሚደረገው የንግድ ልውውጥ ባለፈው ዓመት ሁለት መቶ ሀያ ቢሊዮን ዶላር ደርሶ ነበር። አፍሪቃ ከዩናይትድ ስቴትስ ጋር ከምታደርገው የንግድ ልውውጥ በሶስት እጥፍ በልጧል። ሸማቾች ከቻይና ርካሽ ተንቀሳቃሽ ስልክና ሌሎች ሸቀጣሸቀጦች ተጠቅመዋል። በሌላ በኩል ግን የአፍሪቃ አምራችነት ከቻይና ከሚገቡ ርካሽ ዕቃዎች ጋር ለመወዳደር ተገድዷል ሲል ጽሑፉ ይተነትናል። ጽሑፉ ቀጥሎም የቻይና መሪዎች የሀገሪቱን ገንዘብ ዋጋ ለማውረድ የወሰኑበት የአጭር ጊዜ ፖለቲካና የኢኮኖሚ ምክንያቶች አሏቸው ይላል። ሀገሪቱ ከፍተኛ ክፍያ ወደሚጠይቀው ኢኮኖሚ በምትሸጋገርበት ወቅት የሀገሪቱን ፖለቲካዊ መረጋጋት ማናጋት አይፈልጉም። በአሁኑ ወቅት የእድገቱ ደረጃ ዝግ እንዲል ያስፈልጋል ሲል ሲኤንኤን ድረገጽ ላይ የወጣው ጽሑፍ ያስገነዝባል። የቻይና የገንዘብ ዋጋ መውረድ የቻይናን እድገት ከፍ የሚያደርግ ከሆነ ለአፍሪቃ እቃዎች ያለው ፍላጎት ከፍ ይላል። አፍሪቃ ከቻይና የምታስገባው እቃም ይጨምራል። ከቻይና በርካሽ ዋጋ የብረት ምርቶች ማስገባቱ የአፍሪቃ ብረት አምራቾችን ሊጎዳ ይችላል። በሌላ በኩል ግን ብረት ተጠቃሚ ኩባንያዎች ይጠቀማሉ በማለት ጽሑፉ ያስረዳል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።